ሶማሊያ በድርቅ እየተጎዳች ነው። ሕዝቡም እየተፈናቀለ መሆኑ ይሰማል። ይህንኑ አስመልክቶ ከዋልዳካር የደረሰን ዘገባ ሄኖክ ሰማግዜር እጅ ገብቷል። እነሆ ሐዎ አህመድ ማህሙድና ቤተሰቧ በፑንትላንድ የሚገኝ የተፈናቃዮች መጠለያ ጣቢያ ለመድረስ ለአምስት ቀናት ተጉዘዋል። ግማሹን ንብረታችንን ጥለን ነው የመጣ ነው። በመኪና መጓዝ ስለማንችል በግመል ከአንድ ቦታ ወደ ሌላ እየተሸጋገርን ከሶስት ጉዞዎች በኋላ ነው የደረስ ነው። በሚሊዮኖች የተቆጠሩ ሶማሊያውያን በድርቅና ተያያዥ ረሃብ ተጠቅተዋል። የተባበሩት መንግስታት ድርጅት እንደሚለው ከሆነ አራት መቶ ሰላሳ ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። ድርቁ ወደ ለየለት ረሃብና ጠኔ እንደሚሸጋገር በመስጋት ሶማሊያውያን በትንንሽ ከተሞች በሚገኙ በአግባቡ አገልግሎት መስጠት በማይችሉ የመጠለያ ጣቢያዎች ለመኖር ተገደዋል። ሀዋ አህመድ ለምን እንደተሰደደች ታስረዳለች። የኑሮ ሁኔታችን ነው ከቀያችን ያፈናቀለን። እዚህ የመጣነው ውሃ ፍለጋ ነው። በረሃብና በውሃ ጥም ከማለቃችን በፊት ከምንኖርበት ቦታ መልቀቅ እንዳለብን ስላወቅ ነው ነው ከሁለት አስርት ዓመታት በላይ በጦርነትና በፖለቲካ አለመረጋጋት የቆየችው ሶማሊያ በአሁኑ ወቅት ከሁኔታዎች ለማንሰራራት ጥረት ላይ ብትሆንም ስደተኞች የሚመጡባቸው ከተሞች ከሚኖርባቸው ሕዝብ በተጨማሪ ስደተኞችን በአጭር ጊዜ ውስጥ የሚያስተናግዱባቸው መሠረተ ልማቶች በብዛት እንደሌሉ ነው ባለሙያዎች የሚያስረዱት። አብዲ ሰይድ ኦስማን እንደ ሐዎ አህመድ ቤተሰብ መሰል በርካቶች የተጠለሉባት ቃርዶ ከተማ ከንቲባ ናቸው። በጣም ብዙ ችግሮች አሉብን። ወደ ከተማይቱ የሚሰደዱ ሰዎች ሥራ የላቸውም። በዚህ የተነሳም ለከተማዋ ሸክም ሆነውባታል። የቃርዶ ከተማ ሱቆችና የንግድ ተቋማት ለተፈናቃዮቹ የብድር አገልግሎት ለመስጠት እየጣሩ ነው። አንዳንድ ግለሰቦችም የእርዳታ እጃቸውን ዘርግተዋል ይላሉ ከንቲባው። ሆኖም የሶማሊያ ፌዴራል መንግስትና ሌሎች መንግስታዊ ያልሆኑ ድርጅቶች አፋጣኝ እርዳታ ካልሰጡ ተፈናቃዮቹን ለማስተናገድ እንደሚቸገሩ ጨምረው ይናገራሉ። ሃዋ አህመድና ባለቤቷ አብዲ ኑር አብድላሂ ሀሰን ከመኖሪያ መንደራቸው ከመፈናቀላቸው በፊት ከብቶቻቸው ሙሉ በሙሉ ለማለት በሚዳዳ ሁኔታ ሞተውባቸዋል አሁን የሐዋ ባለቤት በቃርዶ ከተማ የተገኘውን ስራ ሰርቶ ቤተሰቦችን ለመመገብ ይጥራል። ባለቤቱ ደግሞ እርጉዝ ነች። የቀን ስራ ከተገኘ አሸቅላለሁ። አሁን ሌላ ስራ ማግኘት ስለማንችል በጉልበታችን መተዳደር ጀምረናል። ሐዋ አሕመድ ማሕሙድና ባለቤቷ የሚያሳስባቸው ሌላ ጉዳይ የአራት ዓመት ልጃቸው ትምህርትና ጤና ነው። በቃርዶ ከተማ ነጻ ትምህርት ቤቶች የሉም። በተጨማሪም ልጃቸው የአውድቅ በሽታ አለበት። ከድርቁ በፊት ከብቶቻችንን ሸጠን ወደ መዲናዋ ሞቃዲሾ ልጃችንን ለመውሰድና የነርቭ ሐኪም ጋር ልናሳየው ነበር ያሰብ ነው። ከብቶቹ በአንድ ጊዜ ሲያልቁብን የልጄም ሕክምና ጉዳይ አብሮ አከተመ። ሐወና ቤተሰቧ አሁን የሚያስቀድሙት አንድና አንድ ጉዳይ ነው፣ እርሱም ቤተሰቡን በሙሉ በህይወት ማቆየት።